ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ቀጣዮቹ ጉዳዮች ይሰማሉ። ይህ አይነት ሀሳብ በመላ ኢትዮጵያ መሆን ይችላል። ታቻለው ማህበረሰብ ሞት ይቀይራል፣ አካባቢ ይለማል፣ ምርት ይበዛል ማለት ነው። የሰማችሁት አብይ ዓለምን ነው። አብይ ሙሉ ኢኮሎጂ የተባለ በርካታ አርሶ አደሮችን እየጠቀም የሚገኝ ኢኮሎጂ ያቋቋመ ወጣት ነው። ሙሉ ታሪኩንና ሙሉ ጉዞውን በምሽቱ ያጫውተናል። እኒና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ዘ ይመራለሁ። ንጉሥ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ወደ መጀመሪያው መሰናዶ ከማለፋችን በፊት የመሸጋገሪያው ሙዚቃ ሰምተን እንመለሳለን። ሙሉ ኢኮሎጅ በወጣት አብያ ለም አማካኝነት የዛሬ አራት ዓመት ገደማ ነው ስራውን የጀምረው። በዋናነትም የማህበረሰብ አኗኗርን ማዕከል ያደረገ የቱሪዝም ዘርፍ ላይ ትኩረትን አድርጓል። እንግዶች ትክክለኛውን የኢትዮጵያ እርሶ አደር ህይወት እንዲያውቁ ራሳቸውን በእርሻና በሌሎች ነገሮች ላይ ተሳትፈው እንዲመለሱም ያደርጋል። ከዚህ በተጨማሪ የአካባቢው አርሶ አደሮች ህይወታቸው እንዲቀይር ለማገዝ እየሰራ መሆኑንም ሰምተናል። ኤደን ገረመው ከወጣት አብይና እንዲሁም ደግሞ ተጠቃሚ ከሆኑ አርሶ አደሮች ጋር ያደረገችው ቆይታ በመቀጠል ይሰማል። ሙሉ ኤኮሎጅ፣ በአማራ ከደንበጫ ወረዳ በ35 ኪሎ ሜትር ርቀት ላይ በሚገኘው የፈረስ ቤት ውስጥ ባለች አነስተኛ ጣዕመ ጊዮርጊስ ስትሰኘ አካባቢ የዛሬ አራት ዓመት ነው ስራውን የጀመረው። የሙሉ ኤኮሎጅ አላሚና ወጣኝ እንዲሁም መስራች አብይ አለም በዚች ቀበሌ ላይ ተፈጥሮን ያማከለና የአካባቢውን ማህበረሰብና አኗኗር የሚወክል ማረፊያ ቤት ሲሰራ ይህ እንዴት ውጤት ሊኖረው ይችላል ተብዬ ነበር ይላል። እንደ አጋጣሚ ይህን ፕሮጀክት ከተመረኩበት አካባቢ ስሰራ ምንም ቻለንጅ መጠያቅም ነበር። የሚታወቅ ቦታ አልነበረም። ስለዚህ ቻለንጅ የነበረው ምንድን ነው? ፈረንጆች ወይም እንግዶች እዚህ ቦታ ሊመጡ የሚችሉ የሆነ ነገር ቢኖር ነው እንጂ እንዴት እዚህ ቦታ ፓርክ የለ፣ ሀይቅ የለ፣ ወይም ታሪካዊ ቦታ አይደለ እንዲህ እንግዳ ሊመጣ የሚችላል ብሎ ብዙ ቻለንጅ ነበረውና ያ ነገር ብዙ አድክሞኝ፣ ማለት ለመናገር ብዙ እናንራመድ አድርጎኛል። ግን አሁን መንግስት የሚደግፈን ከሆነ ይሄ አይነት ሀሳብ በመላ ኢትዮጵያ መሆን ይችላል። ታቻ ነው ማህበረሰብ ሚት ይቀይራል፣ አካባቢ ይለማል፣ ንስ ይበዛል ማለት ነው። ሙሉ ኤኮሎጂ ተፈጥሮን፣ አካባቢ ጥበቃና ማህበረሰብን ማዕከል ያደረገ ነው። የሀሳቡ ጠንሳሽ አብይ አለም ስለ አጀማመሩ እንዲህ ያስረዳል። የተወለድኩት እንደ ማንኛውም ያስዋገድ ልጅ ቤተርስ ነው የተወለድኩት ደብረ ማርቆስ ወደ ሰማንያ ኪሎ ሜትር ይገባል። ምዕራብ ጎጃም ደጋ ዳሞት ወረዳ ነው የተወለድኩትኝ። አነ ጊዮርጊስ የሚባል ቤተክርስቲያን አለ እዛ አካባቢ። በስምንት አመቴ ወደ አዲስ አበባ ወንድሞች አመጡኝ የተሻለ ትምህርት እንድማር እና ከአስራ አራት አመት በኋላ ነው ወደ ገጠር የተመለስኩት። በመጀመሪያ ኮምፒተር ሳይንስ መቀሌ ዩኒቨርሲቲ ጨረስኩኝ። ዝንባሌ የገጠሩን መልክዓ ምድር እና ኢትዮጵያን መጎብኘት ስለነበረ ብዙ ጊዜ የማሳልፈው ኢትዮጵያን በመጎብኘት ነበርና ከዚያ በኋላ ኢንትረስቲን እያየሁ ስመጣ ወደ ቱሪዝም ገባሁ ቱሪዝም ማጠን ነው ማለት ነው ሀሳቡ የረጅም ጊዜ ህልሜ ነው ምክንያቱም ከአስራ አራት አመት በኋላ ነው ወደ ገጠር ጁናዊት የተመለስኩት እና ስመለስ ድሮ ልኪኝ የማውቀው ተራራ ተሸርሽሮ ጫካው ሜዳው ሁሉ ነገር እንደጠበቅኩት አእምሮ ላይ እንደ ልኪኝ ስወጣ እንደጠበቅኩት አላገኝነውም እና ያን አካባቢ እንዴት አድርግ ነው ወደ ነበረበት መለሰው ብዬ መጨነቅና ማሰብ ጀመርኩኝ። ስለዚህ ከዛን ጊዜ ጀምሮ እያንዳንዱን እንግዶች ሳገኝም ማወራው ስለ ህልሜ ነው። ቦታዎችን ስጎብኝ እንዴት አድርግ ነው ያንን ሀሳብን ወስጄ ከህብረተሰቡ ጋር አጣምሬ የምፈጥር ብዬ አስብና ጨነቅ ነበረ። ይህ ጭንቀቱ ግን ምን አልቀረም። የአሁኗ የትዳር አጋሩም ተመስል መጋራቷ ወስነው ወደ ገጠር እንዲገቡ አደረጋቸው። ዋና ዓላማው አካባቢ ጥበቃ የሆነው ሙሉ ኤኮሎጅ ከስልሳ አባወራዎች ጋር በመቀናጀት መመስረቱን ይገልጻል። ኢትዮጵያ ብናስብ ሰማኒያ ፐርሰንት ገበሬ ነው ካል የገጠሩ ማህበረሰብ ነው። ስለዚህ ቱሪዝም የገጠሩ ማህበረሰብ አላካተተም ብዬ ስላመንኩኝ ይህንን ነገር በተግባርና ጠቃላይ ማሳየት ፈለግኩኝ። ስለዚህ እኔ አካባቢ ደግሞ ባሁን በተፈጥሮ በላይ ህዝብ አለ ባህል አለና እይታውን ደግሞ እንዲረዝም ደግሞ እዚ አካባቢ ያሉ ቱሪዝም መንምት ነገሮችን ማጎልበት ወይም መፍታር ምሮራ ያተኮሩት ማለት ነው። ስለዚህ በመጀመሪያ ደረጃ የኛ ሎጅ ትክክለኛ ኢኮሎጂካል ነው። ያ ማለት ምንድን ነው? ሙሉ በሙሉ አለ ሲሚንቶ አለ ቆርቆሮ፣ አለ ሚስማር የተሰራ ሎጅ ነው። ተፈጥሮን በተፈጥሮ ሰራን ሰራ ነው ማለት ነው። እዚም የተጠቀምንበት ቀለም ራሱ ተፈጥሮ አፍሮች ተጠቀም ነው። ስንት ቤታችን ኮምፖስት ነው። ወደ ስምንት ሲጂሶ ተቅለናል። ከዛ ላይ ስንት የተጠቀምንበትን አንድ አመት ካቆየን በኋላ ወደ ማዳበሪያነት ነው የምንጠቀምና ትልቅ የእውቀት ማዕከል ጀምር ነው ለገበሬውም እና እንግዲያው በመምጣቱ ምንም አይነት አካባቢ ላይ ተጽእኖ የሚያደርሰው አይኖርም ማለት ነው። በሙሉ ኤኮሎጂ የሚያርፉ እንግዶች ለአካባቢው ማህበረሰብ ሰናይ የሆነ ተጽዕኖን የሚያሳርፉ መጽሐፍትን ጨምሮ የተለያዩ ነገሮችን እንዲለግሱ ይበረታታሉ። አብይ እንግዶቹ ኢትዮጵያዊ ገበሬ ህይወቱ ምን እንደሚመስል ተረድተው ይሄዳሉም ይላል። እንደው መጀመሪያ ይመጣል። መንገዱ ረጅም ስለሆነ እንዲ ስለማረቀ በሚሰጥለው ቀን ጠዋት ላይ ስለ ፕሮጀክቱ፣ ስለ አካባቢ፣ ስለ ሁሉ ነገር ቅርጽ ያደርጋለሁ። ከሰአት በኋላ ተፈጥሮ ቦታዎችን ይጎበኛሉ። ምሽት ላይ ገበሬው ያለውን ጠላውን ያለውን አረቄውን ይመጣል። የማታ የሳዳር ጨዋታ አለ፣ ከገበሬው ጋር ፉከራ፣ ቀረርቶ ሁሉ ነገር አለ። በቃ ማታ ላይ ምሽቱ በጣም የደመቀ ይሆናል። እንግዳችን እንግዶችን ከገበሬው ጋር ይጫወታሉ። በሚቀጥለው ግን ገበሬው ቤት ይሄዳሉ ማለት ነው ጉብኝት ከተዋወቁ በኋላ ገበሬው ቤት ሲሄዱ ግን እርሳ ካለ እርሳ ያርሳሉ አጨዳ ካለ ያጭዳሉ ብራ ካለ ያበራ እያሉ ምናንም ገበሬዎች ስራ መስኬትን ጀምሮ ይሰራሉ ማለት ነው እና በወር አንድ ጊዜ ደግሞ የሚካሄድ ማህበር አለን መቶ ሀያ ሰው ነው የሚጠጣው ሶስት ሰው ነው የሚያወጣው አቢ በአካባቢው ካሉ ስልሳ አባወራዎች ጋር ባለፉት አራት አመታት ስላስመዘገቧቸው ውጤቶች እንዲህ ይገልጻል በመጀመሪያ ወፍጮ መንደር ውስጥ ሶስት ወፍጮ ነበረ። በጣም ዋጋው ውድ ነበር። ወፍጮ ማለት በጣም ለአሳደሩ ወሳይ ነገር ነው እና እናቶች ሁሉ ጊዜ ወፍጮ ቤት ነው ጊዜያቸው የሚያጠፉት። እና ገንዝባቸውም ጉልበታቸውም ወረሳው መኖ እና አሁን ሁለት የፖላንድ ስሪት የሆኑ ዘመናዊ ወፍጮዎች አሏቸው። በናፍጣ የሚሰራ ሙሉ በሙሉ በገበር የሚተዳደር እና አዲስ ዝቅተኛ ዝቅተኛ የሆነ እስከ ሀያ ኪሎ ሜትር ድረስ መጠ የሚያስፈጩ ገበሬዎች አሉ ማለት ነው። አንደኛ ሁለተኛ፣ ወደ ስድስት የውሃ ፓምፕ ጠይቆ አርክቶች አለም አሉ። ሌላው ምንድነው የአመቃቀብ ስርአቱ፣ አሁን ብዙ ጊዜ ድንች አለ፣ ሽሮ ምን ነው የሚበላ የነበረው ወይም ሁለት ሶስት ዶሮ ኑሯቸው እንቁላሉን ሽጠው ለውስጡ ነበር የሚያወረጣ። አሁን ግን ብዙ ዶሮዎች አርብ ሰው ልጆቻቸውንም እንዲመግቡ የተረፈውን ደግሞ ሌሎችም ግባት እንዲሸጡ እያደረግንና የጓሮ አትክልት አሁን በእያንዳንዱ ገበሬ ቤት በጣም ብዙ የጓሮ አትክልት አለ። ትንሽ ሶላሮች አሏቸው። በፊት በኩራዝ ይጠቀሙ የነበረ በሶላር መጠቀም ችለዋል። ሙሉ በሙሉ በገበሬው የተሰራ ትምህርት ቤት አለ፣ የቋንቋ ማዕከልም ጭምር እሱም ሰርተዋል። እንዲሁም ደግሞ አምስት ሄክታር የነበረን አስር ሄክታር አድርገው ወደ ሚሊዮን ጫካ እንዲሆን አድርገው ከንክኪነት አድርገዋል። ያስተሳሰብ ለውጥ አምጥተዋል በጣም በፍቅር እንግዳ ይቀበላሉ በሲግባ ባሉ አርሶ አደር ጌታ ነካሹ በገበሬ ማህበር ውስጥ ኮሚቴ ናቸው ሙሉ ኤኮሎጅ ከገበሬው ጋር በመሆን ስላስመዘገባቸው ና ስለ ሰሯቸው ስራዎች እንዲህ ይገልጻሉ አሁን ጭራሽ የጎመን አትክልትና የኋታ ምቡ በጣም ጠቅመናል ወፎች ጠቅመውናል ፎራሞች የሆ ባምፖች ጠግበውናል። የጠጉር ማሽን ምን በአይነት ያላየነውን አይተን በጣም በደስታ ነው ያለ። ትምህርት ቤቱ በደንብ ተሰርቷል። በሽንት ቤቱ ተጀምሯል፣ እየተዘጋጀ ነው። የጤና ጣቢያ ደግሞ ልንሰራ አቅደን ቦታ መሀንዲስ መጥቶ አቅዶ ተጓል። እንግዲህ በአይነት የቋንቋ ትምህርት ይማራሉ። በኋላ ህጻናት ብለው ይማራሉ። ያው ጀርመን ደግሞ መምርበት ይመድብልናል ብለን እናስባለን። የድሮ ቀርቶ መችም ድሮ ጫካ ነበረ በጣም መንኖ ጠፍቶ ነበረ። አሁን ግን እንደገና እንደገና እንደገና አሮራ ሆኖ ዱሩ ስታወት ማዛው የማዛው ሽታ ይበቃል፣ እንኳን ሌላ ነገር ሁሉ ኤኮሎጅ የሚያቀርባቸው ምግቦችም ከጫካው የተወሰዱና በአብዛኛው በመድኃኒትነት የሚያገለግሉ እንደሆኑም አብይ ይናገራል። በዋናነት ግን አብይ ሲያጠቃልል ወጣቶች ገጠሩን መለስ ብለው እንዲያዩትና ባላቸው ላይ እንዲሰሩ መልእክት ያስተላልፋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ ማዳመጥ ላይ በመመልከት ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመስግናለን። አድማጮቻችን፣ እናንተም እንደምታስታውሱት ከጥቂት ሳምንታት ወዲህ ወጣቶችን በተለያዩ ጉዳዮች እያወያየን እንገኛለን። በቅርቡ ካደረግናቸው ውይይቶች መካከል አንዱ በውጭ ሀገራት የሚኖሩ ወጣት ኢትዮጵያውያን ተማሪዎች ልምዳቸውን እንዲያከፍሉ የጠየቅንበት ይገኛል። ከዚህ ውይይት ቀንጭ በን ልናስደምጣችሁ ነው። ልናሳያቸው ነው። ተወያዮቻችን ደግሞ በፍራንሲስኮ መንሪቫ ዩኒቨርሲቲ ተማሪ የነበረው ናትናኤል ታምሩ አሁንም ተማሪ ነው። እርግጥ የአርቲፊሻል ኢንቴሊጀንስ ትምህርት ክፍል ውስጥ ተማሪ ነው። እንዲሁም ደግሞ በጆርጅ ታውን ዩኒቨርሲቲ የሁለተኛ ዲግሪ ትምህርቷን በተለይ በግሎባል ሀልዝ ሎ ላይ ያጠናችው ሊዲያ እንቁባሪ ደግሞ ሌላ እንግዳችን ነበረች። አስቀድመው ያወያዩን ወይንም ደግሞ ያወጉን ጉዳይ ይህንን እድል እንዴት እንዳገኙ ነበረ። ከሱ ተነስተን ሌሎች ጥያቄዎችን ማንሰተን እላቸዋል። ውይይቱን ቀንጭበን ሰምተን እንመለስ።

የተለያዩ ነገሮች ላይ መሳተፍ። እነዚህ እነዚህ ነገሮች በዩኒቨርስቲዎች ወይም ወይም በአንዴ አካባቢ ውስጥ ተቋሞች ውስጥ ተቀባይነትን፣ ተፈላጊነት አላቸው። ከዛ ውጭ ደግሞ ስትሮንግ የሆነ አካዳሚክ ባክግራውንድ ያስፈልጋል ማለት ነው። እነዚህ እነዚህን ካሟላ በኋላ የተለያዩ ኢሴዎችን ትጽፋለህ። የተለያዩ አፕሊኬሽኖች አሉ፣ የሚኖሩ ፎርሞች ዩኒቨርሲቲዎቹ በሚያቀርቡት መሰረት እነሱን ነው እንዳትጠበቅ ብቻዋል ማለት ነው። ግን ቀጥታ ሂዶ አፕላይ ከማድረግ እንደኛ አይነት ሪሰርቾችን መስራት እና ፕሮግራሞች ላይ መሳተፍ አሪፍ ነው ብዬ አስባለሁ። በዋናነት የሚጠቀሰው ፕሮግራም ቢኖር ስታዲ ዩኒቨርስ የሚባል ፕሮግራም ነው። በኢትዮጵያ የአሜሪካ ኤምባሲ አዲስ አበባን ጨምሮ የተለያዩ የክልል ከተሞች ላይ እንደዚህ አይነት ፕሮግራሞች አሉት። ስለዚህ ተማሪዎች እነዚህ በአቅራቢያቸው ያሉ ፕሮግራሞችን በመሳተፍ በጣም አመሰግናለሁ ናትናኤል። ወደ ሊዲያ ልምጣ። ሊዲያ በሀገር ውስጥ በነርሽበት ጊዜ የህግ ትምህርት እንዳጠናሽ ሰምቻለሁ። ከዚያ በኋላ እዚህ ዩናይትድ ስቴትስ ውስጥ እጅግ ከሚከበሩ የህግ ትምህርት ቤቶች መካከል አንዱ በሆነው ጆርጅ ታውን ዩኒቨርሲቲ ውስጥ እድል ለማግኘት እንዴት ቻለሽ? ሌሎችስ ተመሳሳይ እድል ለማግኘት ምን መግ አለባቸው የሚለውን አጠራ አድርገሽ ሀገር የጨረስኩት ኢትዮጵያ ያለው። ከዛ በኋላ የሰራሁት ስራ የህዝብ ጤናን በጥሩም በሆነ በመጥፎ መልኩ ኢምፓክት ሊያደርጉ የሚችሉ ህጎች ላይ ነበር የሰራሁት። ስለዚህ ኢንተረስቱ እያደረብ ይመጣ እና በዚህ ዙሪያ ትምህርት ሊሰጡ የሚችሉ ተቋማት የትኞቹ ናቸው፣ ከዚህ በፊት ሄደው የተማሩ ኢትዮጵያውያን እነማን ናቸው የሚለውን ማወቅ ጀመርኩኝ። ከዛ በኋላ አንድ ባለሙያ ያገኘው የሚገርመው ነው። ከዛ በፊት የተወሰኑ ሁለት ወይም ሶስት ሰዎች ብቻ ነበሩ ይሄንን ፊልድ ያቀኑት። ስለዚህ እነሱን ማናገር ጀመርኩኝ። በተለይም አንደኛው ሰው የሄደበትን ሂደት በደንብ አጋራኝ። በዛ ሂደት መጣው ኢትዮጵያ ውስጥ ይሄ ትምህርት አይሰጥም። ግሎባል ህዝብ ሎ የሚባል በኢንተርናሽናል ኮንተንት ያለው ትምህርት የለም ህዝብ ሎ ላይ። ስለዚህ ሌላ ሀገር መምጣት ነበረብኝ። ጆርጅታውን ዩኒቨርሲቲ ደግሞ ለዚህ ሙሉ ያዘጋጀው የራሱ የሆነ ፕሮግራም ነበረ፣ ሙሉ የሆነ ስኮላርሽፕ የማግኘት እድልም ነበረ። በዛ ሂደት ነው የመጣው። በጣም አመሰግናለሁ ሊዲያ። እንግዲህ እናንተም እንደምታውቁት ዩናይትድ ስቴትስ እና ኢትዮጵያ የተለያየ ባህል ያላቸው ሀገራት ናቸው። የትምህርት አሰጣጡም ከሞላ ጎደል ልዩነቶች አሉት። ከዚህ ጋር በተያያዘ ወደዚህ ሀገር የሚመጡ ኢትዮጵያውያን ተማሪዎች ሊያደርጉት የሚገባው ቅድመ ዝግጅት መሆን አለበት በሚለው ላይ የተወሰነ ሀሳባችሁን አጋሩን። ናትናኤል ወደ አንተ ልመለስ። ሶስት ነገሮችን ይጠብቃሉ ብዬ አስባለሁ ከእኔ ተሞክሮ። የመጀመሪያው አካዳሚክ ነው። አካዳሚክ ማለት ተማሪዎች በትምህርታቸው ላይ የሚያስመዘግቡት ውጤት ወይም ትምህርታቸውን የሚከታተሉበት መንገድ ነው። በዚህ በጣም ብዙ ዲስትራክሽኖች ይጠብቃቸዋል። ስለዚህ ፎከስቱ ነው ትምህርታቸው ላይ ያተኩረው አካዳሚካሊ ሰክሰስፉል መሆን ይጠበቅባቸዋል። ከዛ ውጭ ደግሞ ፕሮፌሽናል ላይፍ አለ። ኢንተርንሺፖች፣ ኦፖርቹኒቲዎች፣ ከሌላ ትምህርት ቤቶች ጋር የሚደረጉ ነገሮች በሙሉ በፕሮፌሽናል ካቴጎራይዝ አደረጋቸዋለሁ። ለዚህ ደግሞ ትልቁ ነገር ኔትወርኪንግ ነው። ሰዎች ጋር መገናኘት፣ ኢንተራክ ማድረግ፣ ታይም ማኔጅ አድርጎ ኤክስፒሪያንሶችን መፈለግ ይኖራል። ሌላኛው ደግሞ ሶስተኛው ሶሻል ነው። ሶሻል ላይፍ ላይ ከተማሪዎች ጋር እርስ በርስ የሚኖራቸው ግንኙነት ከከተማው ጋር ከሚኖሩበት ከተማ ካምፓሱ ጋር የሚኖራቸው ግንኙነትም ማተር ያደርጋል ማለት ነው። ስለዚህ ለእነዚህ ሶስት ነገሮች በደንብ ሬዲዮ ነው ራሳቸውን አዘጋጅተው መምጣት ይኖርባቸዋል። ሶሻል ስኪሎችን ማዳበር ይኖርባቸዋል። ፕሮፌሽናሊ እንዴት ኮሚኒኬት ማድረግ እንደሚችሉ መዘጋጀት ይኖርባቸዋል ማለት ነው። አመሰግናለሁ፣ ናትናኤል። ሊዲያ፣ ወደ አንቺ ልመለስና ቀደም ብለን እንደጠቀስ ነው የባህል ልዩነቱ አለ፣ የትምህርቱ አሰጣጥ ልዩነትም አለ። ከዛ ጋር በተያያዘ ሊደረጉ የሚገቡ ቅድመ ዝግጅቶች ምንድን ናቸው ወደዚህ ሀገር መምጣት በሚፈልጉ ኢትዮጵያውያን ዘንድ? የባህል ልዩነቱ እዚህ አካባቢ ዲሲ አካባቢ ለምንኖር ሰዎች ትንሽ የሚቀል ይመስለኛል፣ ብዙ ኢትዮጵያውያን ስላሉ እንዲሁም የምንፈልጋቸው ነገሮች በቅርብ ስለምናገኝ። ነገር ግን በተወሰነ ደረጃ አይቀርልንም እና የባህል ልዩነት እንደሚኖር ከምናወራበት ካወራራችን ጀምሮ ክላስ ሩምን በምንሄድበት ጊዜ ኢንተራክት የምናደርግበት መንገድ የእኛና የሌሎች ዜጎች በጣም የሚለያይ እንደሆነ እና ያንን ስንመለከት ደግሞ እንዴት አንድ እናደርገዋለን የሚለውን ነገር ቀድመው ሰዎች ቢዘጋጁበት ጥሩ ነው ብዬ አስባለሁ። ምክንያቱም እኛ በባህላችን ቁጥም ነን። በኢትዮጵያ ተናጋሪ የተባለ ሰው እንኳን እዚህ መቶ በሚማርበት ጊዜ ኖቲስ የሚያደርገው ሌሎች ሰዎች ከዛ የባሱ እንደሆኑ ነው እና በጣም ብዙ ዲስከሽን አለ፣ በጣም ብዙ ኢንተራክሽን አለ። ነገሮች በሰዓት የተገደቡ ናቸው እና ሲምፕል አይሆንም። ኢትዮጵያ እንደምናውቀው እና እንደኖርንበት እሱ የባህል ልዩነት አለ። በተጨማሪም ብዙ ሰዎች ላይ ራሴን ላይ ያየሁት ነገር ከሰዎች ጋርም ሳወራ እነሱም እንደሚጋሩ ያወቅኩት ሌላው ነገር አንዳንድ ጊዜ ላይ አካባቢ የሚፈጥርብን ስሜት የሚፈጥረው ሂሚሊት ያለ ወይም እዚህ ጋር ቢሎንግ አድርጋለሁ የሚለውን ጥያቄ ይፈጣ። ነገር ግን እሱን ማለፍ ያስፈልጋል። አዎ ቢሎንግ ስለምናደርግን የመጣነው ስለምና ስላገኘነው እና ስለሚገባንም ነው እዚህ ጋር የደረስነው ብሎ የማሰቡን ሜንታሊቲ ሰዎች ይዘው መምጣት ይኖርባቸዋል። የትምህርት አሰጣጡ በጣም ኢንቴንሲቭ ነው፣ እኔ ያገኘሁት እንደዛ ሆኖ ነው። በጣም ዝርዝር ነው፣ ነገር ግን በሚገባ መልኩ የሚሰጥ ትምህርት ነው። ጥልቀት አለው፣ ነገር ግን በዛው ልክ ደግሞ በቂ ሪሶርሶች አሉ፣ ከሰው ጀምሮ መጽሐፍትም በተለያየ ፎርማት ሁልጊዜም አሉ። እንደዚሁም ፕራክቲካል የሆነ ለርኒንግም አለ ቅድም እናስናይል እንዳለው ኢንተርንሽፕ ሊሆን ይችላል፣ ፕራክቲከም ኮርሶች ሊሆን ይችላሉ። ከውጭ ካለው ነገር ጋር ኢንተራክት እንድናደርግ ብዙ መንገድ ይፈጠራሉ። ያ ደግሞ ዛሬ ላይ ያለውን ብቻ ሳይሆን ከዛ በኋላ ያለውንም ሽት በማድረግ ይረዳል። ኔትወርክ ከሰዎች ጋር ከኦርጋናይዜሽኖች ጋር ኔትወርክ ማድረግ የሚቻሉባቸው መንገዶች አሉ። ይሄም ቅድም እንዳልኩ ለወደፊት ላሉ የስራ እድሎች የሚያመቻች ይሆናል። ስለዚህ ሰዎችን የማወቅ ቀጣሪዎችን የማወቅ እና እኛ በስፔሲፊክ በሆነ ልንሰራበት በምንፈልገው ኤሪያ ላይ ምን እንዳለ እና ማን እንዳለ ለማወቅ በሮቹን ይከፍታሉ። ስለዚህ የትምህርት አሰጣጥና የባህል ልዩነቱ በዚህ መልኩ ነው። እየሰሩ መማር የግድ የሚሆንበትም ሁኔታ ሊኖር ይችላል። ፋይናንሽሊ የትምህርቱ ወጪ ወይም ቱዊሽኑ ወይም የኑሮ ወጪ እንዲሁም ተያያዥ የሆኑ ወጪዎች ይኖራሉ የኢንሹራንስ የመጽሐፍ የመሳሰሉት ስለዚህ እነዚህንም ቀድሞ ማሰብ እና መዘጋጀት ያስፈልጋል በብድር መልኩ ነው የምሄደው በስኮላርሽፕ ነው የስኮላርሽፕ ምን ያህል ያሉን ይሸፍንልኛል ሌላውን እንዴት ደርገዋለው የሰራው ግማር ምን አይነት ስራ ነው የሚሰራው የሚለውንም እና ያ ደግሞ ትምህርቴን እንዴት አድርጎ ተጽዕኖ ሊያሳድርበት ይችላል የሚለውንም ቀድሞ ማሰብ ጥሩ ይሆናል ሊዲያንና ናትናይልን በአድማጮቻችን እንዲሁም በተመልካቾች ስም አመሰግንለው። በነገራችን ላይ ተመልካቾቻችን፣ አድማጮቻችን የዚህ ውይይት ሙሉ ቅጂ በዌብሳይታችን ላይ ስለሚገኝ በዚያ ሄዳችሁ እንድታዳምጡት እንጋብዛለን። ወደ ቀጣዩ መሰናዱ እንሻገር። በዚህ ሰሞን በሐረር ከተማ የሸዋል ኢድ ተከብሯል። ይሄ በዓል ሸዋል ኢድ ከዚህ ቀደም የሀረር የሴቶች ባላቸው አልባሳትና መዋቢያዎች አጊጠው በአደባባይ ሲጨፍሩ የሚሉበት ብቸኛው ቀን ስለነበረ ወንዶችና ሴቶች በግላጭ የሚተያዩበት ብቸኛ አጋጣሚ እንደነበረ ተሳታፊዎች ይናገራሉ። በዚህ ምክንያት በዓሉ እንደ መታጫጫ ይቆጠርም ነበር ይላሉ። ከባበሩ መነሻ በእርግጠኛነት ለመናገር ያስቸግራል የሚባለው ሸዋሊድ የረመዳን የጾም ወር ካለቀ በኋላ የሚጾሙትን ስድስት የሸዋል ኢስላማዊ ወር የጾም ቀናት መጠናቀቅን ተከትሎ የሚከበር በዓል ነው። የክልሉ ባህልና ቱሪዝም ጽህፈት ቤት ምክትል ኃላፊ የአቶ አዩብ አብዱላሂ ሸዋሊድ ሃይማኖታዊ ሳይሆን ባህላዊ በዓል እንደሆነ ተናግረው ባህሉ መከበር ከጀመረም 500 ዓመታት ገደማ አስቆጥሯል ብለዋል። ሸዋሊድ ከኢድ እስከ ኢድ በሚለው ሀገር አቀፍ መርሃ ግብር ትኩረት ተሰጥቶት መከበሩ ሸዋሊድንም በዓለም አቀፍ ቅርስነት ለማስመዝገብ የሚያደርጉትን ጥረት እንደሚያግዝ የክልሉ ርዕሰ መስተዳደር አቶ ወርድ በሪ ተናግረዋል። ከኢድ እስከ ኢድ ወደ ሀገር ቤት መርሃ ግብር ከሸዋል ኢድ ባህላዊ ፌስቲቫል ጋር ተቀናጅቶ መካሄዱ ሸዋት ኢድን ይበልጥ የሚያደምቀውና በዓለም ቅርስነት ለማስመዝገብ የሚደረገውን ጥረት የሚያጠናክር ከመሆኑም በላይ የባህል የቅርስና የቱሪዝም ሀብቶችን በመጠበቅ በመንከባከብና በማመርዘግ ከዘርፉ ሊገኝ የሚችለውን ዘርፈ ብዙ ጠቀሜታ አሟጦ ለመጠቀም የሚደረገውን ጥረት የሚያጠናክር እንደሚሆን እምነት የጸና ነው። በዓሉን ለማክበር ወደ ሀረር ከተማ የመጡት እና በደቡብ ሱዳን የኢትዮጵያ አምባሳደር አቶ ነቢል ማህዲ በበኩላቸው በዓሉ ከሀረሪዎች አልፎ ሌሎችንም የሚያስተሳስር ነው ብለዋል። በዋነኝነት የመተሳሰብ ስለዚህ በጋራ የሚኖር ባህልን የሚያጠናክር ነው። ስለዚህ ይሄ ተጠናክሮ መጠናከር ያለበትና የኢትዮጵያን ሕዝብ በጋራ የተለያየ ሃይማኖት፣ የተለያየ ባህል ቢኖረው ዋና ኢትዮጵያውያን የሚታወቁበትን የመቻቻል አብሮ መኖርን በተለይ ሀረሪ ክልል ሀረር ከተማም በዩኔስኮ የተመዘገበችበትን የመቻቻልና የሰላም ከተማነቷን የበለጠ የሚያጠናክር ነው አሉን። ለማ ከአሜሪካና ከአዲስ አበባ የመጡ የብሔሩ ተወላጆች በእነሱ ዘመን አብዛኞቹ ትዳሮች መሰረቱ የነበረው በሸዋሊድ ቀን በሚደረግ መተጫጨት ነበር ይላሉ። እኔ ስም መሀመድ ሸሪፍ ይባላል። የመጣሁት ከዋሽንግተን ዲሲ ቨርጂኒያ ነው። ለባህሉ ነው የመጣሁት። በሌላ ብሔር በሎሚ ነበር ወራወሩ፣ በእኛ ግን በሎሚ አይደለም። እዱ በአይንና በጥቅያ በቃ በመፈቃገል ነው። በዛ መሰረት የሆነ ማለት ነው። ይሄ ባህል ከሶሻል ሚዲያ ሳይኖር በፊት የነበረ ባህል ነው። ምክንያቱም በድሮ ጊዜ ሶሻል ሚዲያ የሚባል ነገርም ሳይኖር የማይገናኙ ጨኞች ካሉ አይቶት ያችን ሴት ማግባት የሚፈልግ ከሆነ ከቤት ማስወጣም ሴት ካለች የዛንታም ይፈቀድላታል ምክንያቱም የሀረሪ ባህል ስለሆነ ለትዳር የደረሰች ሴትም ሁሉም ስለሚወጡ በዛ ታይም ላይ ይፈቀዳል ማለት ነው የሚፈልጋትን ሴት ሆነ የምትፈልገው ወንድ በታዩበት ታይም ፋሚሊ ይፈቅዳል ሶሻል ሚዲያ ራሱ ሳይኖር ማለት ነው በዛ ታይም ለዛ ያው ሚዲያ ችግር የለውም በዚህ ላይ አሁንም የቀጠለ ስለሆነ ማለት ነው ስሜ አስሊሀ መርዋን ይባላል። ይሄ ባህል እንደሚታወቀው ሁሉም ብሔር ብሔረሰቦች ተሰብስበውበት በምግብ በተለያየ ፕሮግራም አይነት ተሰብስቦበት የሚደረግ ነገር ነው። እንድሮ አከባበር በተለየ ነው የተከበረው ማለት ነው። ከዚህ በፊት በደንብ ይከበራል፣ ግን እንደዚህ አመት የተከበረ የለም። የዚህ አመት የተከበረው ሌላ ልዩት ብሎ ነው የተከበረው። በጣም በቃ ብዙ አይነት ፕሮግራም አለ። በብዙ ቦታ ነው የተከባበረው እና የዚህ አመት ፕሮግራም የሌለ የተለየ ነው። ነዋሪ ነው። የሀረሪ ብሄር ተወላጅ አይደለም። ሙስሊም አይደለሁም። ግን በዓሉ የሀረሪ ብሄር የሚያከብረው በዓል ቢሆንም ሌሎች ብሄሮችም፣ ሌሎች ሃይማኖት ያላችሁ ወተ ያከብራሉ። እና ስሜቱ ደስ ስለሚል ያለው ሁኔታ ድባቡ ደስ ስለሚል እዛ ነው ወተን እናከብራለን። የመጀመሪያ አይደለም። ሲወጣ ደስ ይላል። በዓሉ ማክበሩ አንድነቱ ደስ ይላል። ይሄ የሀረሪ ክልል ብቻ ተወስኖ ሳይሆን ሌሎችም ሙስሊም ያልሆኑ የእስልምና ተከታይ ያልሆኑ ወተ በዓሉን ያከብራሉ። ሙሉ ቀን ሙሉ ሌሊት ለ24 ሰዓት ሳይቋረጥ የሚከበረው ሸዋሊድ እስከ ንጋት ድረስ ከጀጎልዱ ክበር እስከ ፈላና በር ያለው መንገድ ሰዎች ሲመርመለሱበት፣ ወጣቶች ሲጨፍሩበት፣ ፈጣን ምግብና ጣፋጭ ቸርቻሪዎች ደግሞ ሲሸጡበት አድሯል። በዓሉ በኤግዚቢሽን በጉብኝትና በሲምፖዚየምም ጭምር ለሶስት ቀናት ተከብሯል። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን ለቀደመው ዘገባ በእጅጉ አመሰግናለሁ። በመከታተል ላይ ያላችሁት ጋቢና ቪኦኤን ነው። ከአሜሪካ ድምፅ ወደ መጨረሻው የዕለቱ መሰናዶን ሻገር። ኬንያ ባለፈው ዓመት ሰኔ ወር መጨረሻ ላይ የስደተኞችን መጠለያ ካምፖች ለመዝጋት ከማቀዷ በፊት በአገሪቱ ለሚገኙ ግማሽ ሚሊዮን ስደተኞች የተሻለ ትምህርትና የስራ እድል ለመስጠት በመወሰኗ ተመስግና ነበረ። አንዳንድ ስደተኞች ግን አሁን እድሉን ከሚያጎናጽፈው ህግ ተጠቃሚ ለመሆን ሞክረዋል። ብዙዎቹ ግን በስራ ላይ በሚፈጠር መድሎና ለትምህርት በሚሰጠው አነስተኛ የገንዘብ ድጋፍ የተነሳ ከፍተኛ ፈተና ገጥሟቸዋል። የጁማ ማጂንጋን ዘገባ ደረጀ ደስታ እንደሚከተለው ያሰማናል። አጃጃክ ጃክ ዝናባማ በሆነው አንዱን ቀን ጉዳዩን ለማመልከት እየሞከረ ነው። የ28 ዓመት ስደተኛው ያደገው በሰሜን ኬንያ በካኩማ ክፍለ ግዛት በሚገኘው መጠለያ ካምፕ ውስጥ ነው። አንድ ቀን በአንድ ትልቅ የህግ ተቋም ውስጥ እንደ ተሟጋጅ ሰራተኛ ሆኖ ለመስራት እድል ይኖረኛል ብሎ አስበው አያውቅም። አጃክ ለዚህ ያበቃውን አዲሱን ህግ ያመሰግናል። አሁን ለሱም ሆነ በግማሽ ሚሊዮን ለሚቆጠሩ ስደተኞች በቀላሉ ስራ ማግኘት ያስችላል። በኬንያ የደቡብ ሱዳን ስደተኛ የሆነው አጁክ እንዲህ ይላል። እነዚህ ሁሉ ነገሮች ለማድረግ ለምሳሌ ጥናታዊ ምርምር ማድረግ ከመጀመር በፊት ፍቃድ ማግኘት ይኖርብሃል። የኢንተርንሽፕ ስራ ከመስራት በፊት የኢንተርንሽፕ ፍቃድ ያስፈልጋል። ስለዚህ ያ ማለት አሁን ተጨማሪ የሚያስፈልግ ነገር አይኖርም። የሚጠይቀው ነገር ቢኖር የብቃት ጉዳይ ብቻ ነው። የኬንያ የስደተኞች ሕግ ሆነው ጸድቆ የወጣው ባለፈው ዓመት እንደ ኤሮፓ አቆጣጠር በ2021 ነው። ስራ ላይ መዋል የጀመረው ግን በዚህ ዓመት የካቲት ወር ነው። ለስደተኞች በርካታ ጥቅሞችን አስገኝተዋል። ከዓለም አቀፉ አዳኝ ኮሚቴ ጃሚን ኩሱአንያ እንዲህ ይላሉ። እንደ አውሮፓውያን አቆጣጠር ከ1991 ጀምሮ በዚህ ሀገር ለሚገኙ ስደተኞች ያለው ትልቅ ችግር በተለያዩ የመጠለያ ካምፖች ውስጥ ለመኖር ማሟላት ያለባቸውን አስፈላጊ የፖሊሲ መስፈርቶች ማወቅ ነው። እንደ አውሮፓውያን አቆጣጠር በ2021 የስደተኞች ሕግ ውስጥ ያየነው እነዚህ ነባር ሕጎች ለመለወጥ የሚደረግ መኖሩን ነው። የመብት ተሟጋች የሆኑት አዲ አቹል ይህን ለችግር የተጋለጠ ማህበረሰብ በብዙ መንገዶች ይታደጋል። ይሁን እንጂ ስደተኞች በሚገባ ያውቁት ዘንድ ብዙ ስራ መስራት ይኖርበታል። እንዲህ ይላሉ። አዲሶቹ ፖሊሲዎች ዝም ብለው ንድፈ ሀሳቦች ናቸው፣ ተግባራዊ አይደሉም። ብዙ ጊዜ አዎ፣ ይወጣሉ፣ ይፈረማሉ። ይሁን እንጂ እነዚህን ፖሊሲዎች ስደተኞች ላይ ተፈጻሚ አይደረጉም። ስለዚህ ማንም ተግባራዊ ስለማያደርጋቸው መረጃዎችን ማግኘት ይቻላል። እነዚህ ፖሊሲዎች እንደተፈረመባቸው ስለሚያውቁ ፖሊሲው እንዲህ ወይም እንዲያ ይላል እያሉ በሱ መሰረት ይንቀሳቀሳሉ። ለአጃክ አዲሱ ህግ ከዚህ በተሻለ ሌላ ጥሩ ጊዜ ሊመጣ አይችልም። የስደተኝነት ደረጃው ወደ ኋላ የተመለሰ ቢሆንም አዲሱ ህግ እንደገና ተቀባይነትና ስራም እንዲያገኝ በኬንያ ከፍተኛ ፍርድ ቤት ሙሉ የጥብቅና አገልግሎት እንዲያገኝ አመቻችቶለታል። አጁክ ጃጃ በኬንያ የሚገኝ ስደተኛ ነው። ስደተኞች ምንም ገደብ ሳይኖርባቸው የተወሰኑ አገልግሎቶች እንዲያገኙ ያስችላቸዋል። ብዙዎቹ ተስፋ ማድረጋችንን የተመለከታችሁት ለዚሁ ነው። አዲሱ ህግ የኬንያ መንግስት ስደተኞችን ወደ ማህበረሰቡ በማቀፍ በመጪው ሰኔ መጨረሻ የስደተኞችን መጠለያ ካምፕ ለመዝጋት የሚያደርገው እቅድ አካል ነው። አንዳንድ ተቋማት ብዙ ስራዎች መስራት ይኖርባቸዋል ይላሉ። ከዓለም አቀፉ አዳኝ ኮሚቴ ጃሚን ኩሱ አንያ እንዲህ ይላሉ መንግሥት ስራ ላይ ያለውን የጊዜ ሰሌዳ ማየት ይኖርበታል። ስለዚህ አሁን እንደ አውሮፓ አቆጣጠር በ2020 የወጣውን የስደተኞች ህግ በማየት እዚህ ሀገር ስደተኞችን እንዴት መያዝ አለብን መመልከት ይችላል። ስደተኞችን ከመጠለያ ካምፖች የምናሻግራቸው እንዴት ነው? ምክንያቱም ወደ መፍትሄው የሚወስደን ፍኖተ ካርታ ያስፈልገናል። አዲሱ ህግ መሰናክሎችን በማስወገድ ለስደተኞች የትምህርትና የስራ ዕድሎችን የሚያገኙበት መንገድ የሚፈጥር ቢሆንም መጠነ ሰፊ የሆነውን ችግር ሙሉ ለሙሉ ለማስወገድ ረጅም ጊዜ የሚወስድ መሆኑን ባለሙያዎች ይናገራሉ። ቻችንና ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። የነገሰዊ በለን ሳስተናግዳችሁ የነበርኩት ሀብታሙ ስዩም ነኝ። ንጉሱ ታምሬ ደግሞ በድምፅና ምስል ምህንድስና ውስጥ ነበረ። መልካም ምሽት ይሁንላችሁ።